የሲዳማን ክልል መሆን ተከትሎ በሌሎች ዞኖች የተነሱ ጥያቄዎችን ከግምት ያስገባ አደረጃጀት ሊኖር እንደሚችል አንዳንድ ምሁራንና የፖለቲካ ተንታኞች ይናገራሉ። ሕገ መንግስቱ እስካልተሻሻለም ድረስ ክልል የመሆን ጥያቄዎች መቀጠላቸውን እንደማይቀር የገለጹት ሌሎች ምሁራን ደግሞ የኢትዮጵያ አስተዳደራዊ አወቃቀርና መስፈርቶቹ እንደገና ሊታይ እንደሚገባ ያምናሉ። ለክልሎችና አስተዳደር አለመረጋጋት ምክንያቱ የኢትዮጵያ አወቃቀር ነው ይላሉ። እነኚሆቹ እስክንድር ፍሬው ተከታዩን ያጠናቀረው ህዳር አስር በሲዳማ ዞን የተካሄደው ህዝበ ውሳኔ አስረኛው የኢትዮጵያ ክልል መፈጠሩን አረጋግጧል። በዚያው ልክ ደግሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል አንድ ሆኖ የመቀጠሉን ነገር ጥያቄ ውስጥ አስገብቷል። የዚህን ህዝበ ውሳኔ ውጤት ተከትሎም ስለ ደቡብ ክልል የወደፊት እጣ ፋንታ ይፋ የሆነ መግለጫ ዘርዘር ያለ ማብራሪያ አልተሰጠም። የክልልነት ጥያቄ ያቀረቡ ሌሎች ዞኖች መኖራቸው ደግሞ ቀጣዩ ሂደት ይበልጥ ማብራሪያ እንዲፈልግ ያደርጋል። ክልሉን በሚገባ የሚያውቁት ያነጋገርኳቸው ምሁራን የየበኩላቸውን አስተያየት ሰንዝረዋል። የማህበራዊ ጤና አማካሪና ደራሲ ዶክተር ኤርሲዶ ለንዴቦ ህገ መንግስታዊ ያልሆነ ካሉት የክልሉ አመሰራረት ይጀምራሉ። ሲጀመር ህገ መንግስት ላይ ብሄሮች፣ ብሄረሰቦችና ህዝቦች የማንኛውንም የአስተዳደር ደረጃና እርከን በራሳቸው የመወሰን መብት አላቸው። ክልል መሆን፣ ዞን መሆን፣ ወረዳ መሆን፣ አገርም መሆን እስከሚል ድረስ አንቀጽ ያለው ህገ መንግስት እኔ ያለን ስለዚህ በዛ መነሻ ህገ መንግስቱ መጀመሪያ ደቡብን ሲያቋቁም በጣም ህገ መንግስቱ ተጥሶ የተቋቋመ ክልል ነው። ይህ ኢ ህገ መንግስታዊ በሆነ መንገድ የተቋቋመ ክልል ነው። ደቡብ እንዴት አሀ ህገ መንግስቱ በብሔር አለና ማለት ነው። ክልል አንድ ብሎ ትግራይ ብሎ አንድ ክልል ሰጠ፣ አፋር ብሎ አንድ ክልል ሰጠ፣ አማራ ብሎ አንድ ክልል ሰጠ፣ ሶማሌ አንድ ክልል፣ ከዛ ኦሮሚያ አንድ ክልል ሰጠና ከዛ ዞር ብሎ ሲያይ አንዳንዶቹ ጋር ከእንደዚህ ቀላል ለማንድ ክልል ዝም ብለህ ለአንድ ብሔር ልነ ለሚል ወይም አንድ ቋንቋ ለሚናገር ህዝብ አንድ ክልል እየሰጠ መሄድ እንደሚከብድ አሰቡ። ከዛ በሽግሩ ጊዜ ለምን ደቡብ አካባቢ ያለውን ሰብሰብ አድርገው አምስት ክልል አደረጉት። ማለት ብሔርን ቋንቋንና ጂኦግራፊን ያቀላቀለ አድርገው ማለት ነው። ክልል ሰባት ብለው ጉራጌ፣ ሃድያ፣ ሲልጢ፣ ከምባታ፣ አላባ የምልዩ ወረዳን አንድ ላይ አድርገው አንድ ክልል ማዕከሉን ወሳና ላይ ክልል ስምንት ብለው ሲዳማ፣ ጌዲዮ፣ አማሮ ምናምን አንድ ላይ አዋሳ ላይ እንደዚህ እያደረገ አምስት ክልሎች ተሰጡ። ከዚያ በኋላ እሱንም ራሱ እንደገና ታጠፈ ታጠፈና በምን ምክንያት እንደሆነ አይታወቅም። ደቡብ አምስት ቦታ መከፈሉም ቀረና አምስት ክልል መሆኑ ቀረና አምስት ክልል መሆኑም ቀረና 56 ብሔረሰቦች ደግሞ አንድ ክልል ላይ መጡ። ምን ይሁን ደቡብ? አሁን ያንተ ምርጫ ምንድን ነው ብለህ ብትጠይቀኝ ማለት ነው፣ የኔ ምርጫ የሽግግር መንግስቱ ጊዜ ወደ ነበረው ደቡብን አምስት ክልል ማድረግ ማለት ነው። ሲዳማን ጨምሮ ዋናውናቴ እንግዲህ አይቶ የሚጨመር ካለም ጨማምሮ አምስት ወይም ስድስት ወደዛ መሄድ ቆንጆ ነው ብዬ አስባለሁ። እኔ ማዕከላትን እየፈጠሩ የተለያዩ ከተሞችን ማዕከል እያረጉ እሱ ሲፈጠር ግን ደግሞ ስቲል በህገ መንግስቱ አለም እሱን መስፈጥሮ ያለው ዶክተር አሸብር ወልደ ጊዮርጊስ በከፋ ዞን በግል ተወዳድረው ያገለገሉ የቀድሞ የፓርላማ አባል ናቸው። የክልልነት ጥያቄ ካነሱት የደቡብ ዞኖች አንዱ የሆነውን ይህንኑ የከፋ ዞን መነሻ አድርገው ሀሳባቸውን አካፍለዋል። አሁን የሚያዋጣው ጥያቄዎችን እየመለሱ መቀጠል ነው ባይ ናቸው። ተመሳሳይ ጥያቄ ያቀረቡት ከእንግዲህ በህገ መንግስቱ መሰረት በጎ ምላሽ እንደሚያገኙ በአስፈጻሚውም አካል ጠቅላይ ሚኒስትር ዶክተር አብይ አህመድም ቦንጋ ህዝቡን ያወያዩ ጊዜ ይህ ጥያቄ ተነስቶ ነበር፣ የክልል ጥያቄ ተነስቶ ነበር። እሳቸውም በጣም በጎ የሆነ መልስ ነው የሰጡት፣ አዎንታዊ መልስ ነው የነበሩ። እናንተ ጋዜጠኞች በሙሉ ነበራችሁ እዚያ ቦታ ላይ። የክልሉ ርዕሰ መስተዳደር ክቡር አቶ ሪስቱ ይርዳውም እንደዚሁ፣ ሁሉም አዎንታዊ የሆነ መልስ ነው የነበራቸው። ለዚህ አሁን ከአስፈጻሚው አካል የሚያደናቅፍ ነገር የለም። የስዳማ ታይቷል። ህገ መንግሥቱ ይፈቅዳል። ሁሉም ቅድመ ሁኔታዎች የተሟሉ ናቸው፣ ከፋ ህዝብ ክልል ለመሆን ። ጥያቄውም ቢሆን ድፍን የኢትዮጵያ ህዝብ እንደሚያውቀው ለግማሽ ሰዓት ስብሰባ ይህን ሁሉ ኪሎ ሜትር አቋርጦ ወደ በአዲስ አበባን አቋርጦ ሻሽመኔን አቋርጦ አዋሳ ላይ ሄዶ ማዕከላዊ መንግስትም ሆነ ግብር ከፋዊ ከፋ ህዝብ የከፈለው ገንዘብ በመንገድ ነው ያለቀው፣ በትራንስፖርት ነው ያለቀው፣ በበል ነው ያለቀው። ከማዕከል በጣም በመራቁ ማለት ነው። ከማዕከል በጣም በመራቁ እና እነኚህ ጥያቄዎች እየጎዱ ነው። እየተጎዳ ህዝቡ ለረጅም ዘመናት ተጎዳ። አሁን መካስ ያለበት ዘመን ነው። እና ከሌሎቹ ጋር አብሬ ልኑር፣ የሚቀርበኝ የቱ ነው፣ ከባ ጋር አብሬ ልሁን የምለውን ህዝቡ መናገር አለበት። እነ በዚያ ደረጃ ባይሆንም ብቻውንም ቢሆን ህዝቡ ይገባዋል። ዶክተር ያቆባ ባርሳ ነው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና ተመራማሪ ናቸው። የደቡብን ጉዳይ ለብቻው ማየት ተገቢ እንዳልሆነ ያምናሉ። ችግሩ የመጨረሻ ልባት ሊያገኝ የሚችለው ህገ መንግስቱን እስከ ማሻሻል በሚደርስ አገራዊ ማዕቀፍ ስር መሆኑን የሚያብራሩት ተነጻጻሪ ፖለቲካም ፖለቲካል ሳይንስ አስተምር ቆይቻለሁ። ሁኔታውንም እንግዲህ በዜግነትም በሙያም ስከታተል የኢትዮጵያ የአስተዳደር አወቃቀር ራሱ ለዚህ ለወደፊት ለሚያሰጋው አይነት የአስተዳደር ክልሎች፣ ዞኖች አለመረጋጋት ምንጩ እሱ ነው። ስለዚህ እንግዲህ ለወደፊቱ አወቃቀር ሲሉ ቋንቋን መሰረት አድርገው ክልሎች እንዲቋቋሙ ያደረገው ህገ መንግስት ማለት ነው። እሱን እንደ ማለት ነው፣ እሱን ጨምሮ ነው። በጠቅላላ ቋንቋን ብቻን መሰረት አደረገ ለማለትም አስቸጋሪ ነው። ምክንያቱም አንድ ዞን አንድ እየወረዳ አንድ ቋንቋ ብቻ የሚናገሩ ሰዎች አሉበት ማለት አይደለም። ክልሎችም ጭምር አሁን ያሉትን ክልሎች አጠቃላይ ብትወስድ በዛ ክልል ውስጥ አንድ ቋንቋ ብቻ ነው የሚናገረው ማለት አይቻልም። እንዲህ አይነት ክልል በኢትዮጵያ ውስጥ የለም። በአንድ ክልል ውስጥ በመሰረታዊነት አብዛኛው ሕዝብ የሚናገረው ቋንቋ ይኖረዋል። በተጨማሪ ደግሞ እዛ ክልል ውስጥ የሚኖሩ በከተማ በገጠር የሚኖሩ በስራ በዝውውር ቤት ሰርተው እና ልጅ ወልደው ሁለት ጄኔሬሽን ሶስት ጄኔሬሽን የደረሱ ሌላ ቋንቋ የሚናገሩም ሰዎች አሉ። ስለዚህ ይሄ ሁሉ ታሳቢ ከተደረገ በንጹህ አንድ ክልል ወም አንድ ዞን ወም አንድ ልዩ ዞን ወም አንድ ልዩ ወረዳ አንድ ቋንቋ ብቻ የምነገርበት ነው ለማለት ያስቸግራል። እንግዲህ ያከላለሉ ቀድሞውንስ ቢሆን ይሄንን ሁሉ ታሳቢ ያደረገ አልመሰለኝም ብዙ ውይይት የሚቀረው ብዙ ችኮላ ያለበት በፖለቲካ ጫና የተደረገ ይመስለኛል። ቀድሞውንም ቢሆን ቀድሞውንም ቢሆን ለወደፊት እንዴት ይስተካከላል የሚባለው አሁንም ቢሆን የኢትዮጵያ የወደፊት ያስተዳደርና አወቃቀር በጥንቃቄ በሰፊ ውይይት ምክክር ተደርጎ ለዘለቄታ ተሻለ አይነት አወቃቀር ይኖሯል ብዬ አስባለሁ። እነዚህ አሁን ያለው እንዳየነው ብዙ ግጭት እና የኔ ነው ያንተ አይደለም፣ እኔ ብቻ ነኝ፣ ሌላው ከኔ ቀጥለው እኔ በፈቀድኩለት የሚል ሁኔታ ካለ ይሄ ሊቀጥል አይችልም። ይሄ የሚቀጥል ከሆነ መጋጨቱ፣ መጎዳዳቱ ይቀጥላል። የደቡብ ብሔር ብሔረሰቦችና ሕዝቦች ክልልን ቀጣይ ሁኔታ በተመለከተ ከምሁራኑ ጋር ያደረግኩት ውይይት ሰፋ ያለ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።